ከአንድ ዓመት በላይ ለሆነ ጊዜ ሳዑዲ አረቢያ ውስጥ እስር ላይ የቆዩት ሼክ መሐመድ ሁሴን አልአሙዲ ተፈቱ። የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ኃላፊ አቶ ንጉሡ ጥላሁን ለቪኦኤ በተለይ የሰጡትን ቃለ ምልልስ አስመርክዞ እስክንድር ፍሬው ተከታዩን ዘግቧል። ከህዳር 2010 ዓ ም ጀምሮ ሳኡዲ አረቢያ በስር ላይ ከቆዩ በኋላ ነው ሼህ መሐመድ ሁሴን አሊ አሙዲ ዛሬ መፈታታቸው የተገለጸው። በኢትዮጵያ ከመንግስት ቀጥሎ ሁለተኛ ቀጣሪ የሆነው የሚድሮክ ባለቤትና ቁጥር አንድ ትውልደ ኢትዮጵያዊ ባለሀብት ሼህ መሐመድ ሁሴን አሊ አሙዲ በዜግነት ሳውዲ አረቢያዊ ናቸው። እንደዚህ አይነቱ ሁኔታ ያልበገራቸው ጠቅላይ ሚኒስትር አብይ አህመድ ግን ባለሀብቱ ይፈቱ ዘንድ ከፍተኛ ጥረት ሲያደርጉ ቆይተዋል። ከወራት በፊት በሳኡዲ አረቢያ በነበራቸው ጉብኝት ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በተገናኙበት ወቅት ካነሷቸው ጉዳዮች አንዱ ይሄው የሼህ አሊ አሙዲ መፈታት ነበር። የሼህ አሊ አሙዲን መፈታት ያረጋገጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን የተደረገውን ጥረት ማብራርተዋል። የፕሬስ ኃላፊው በተለይ ለአሜሪካ ድምፅ በስልክ በሰጡት ማብራሪያ እንዳሉት የባለ ሀብቱ መፈታት በጠቅላይ ሚኒስትር አብይ አህመድ ሲካሄዱ የነበሩ ጥረቶች አካልና ውጤት ነው። ከሁሉ አስቀድሜ ለወዳጆቻቸው፣ ለዘመዶቻቸው፣ ለቤተሰቦቻቸውና ለሚድሮክ ሰራተኞች በአጠቃላይ ለኢትዮጵያውያንም እንኳን ደስ አላችሁ ማለት እፈልጋለሁ። ፕሮፊል፣ እንደሚታወቀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኃላፊነት በመጡበት ጊዜ በድርጅትም በመንግስትም በተቀመጠው አቅጣጫ መሰረት በሀገር ውስጥ በተለያዩ እስር ቤቶች የነበሩ ወገኖች እንዲለቀቁ ጥረት አድርገዋል። ከዛም ባሻገር ደግሞ በሌሎች ዓለም ሀገራትም እንደዚሁ ታስሮ የነበሩ ኢትዮጵያውያን እንዲፈቱ በአካልም በመሄድ በሄዱባቸው ሀገራት ሁሉ እስረኞችን እያስደቀቁ መጥተዋል። የዚሁ አካል የሆነው ሼህ መሀመድ አለምዲንም በተመለከተም ለኢትዮጵያ ሕዝብ ንግግር ባደረጉበት ጊዜም ጥረት እንደሚያደርጉ ገልጸው ነበር። ሳውዲ አረቢያን በተገኙ ጊዜ ጥያቄውን እንዳቀረቡም ያው የኢትዮጵያ ሕዝብ የሚያውቀው ጉዳይ ነው። ይመሰላል እውነት ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ ጥረት በአደባባይ የሚታወቅ ነበር። ከሳውዲ አረቢያው ልዑል አልጋ ወራሽ ጋር በነበራቸው ቆይታ ጉዳዩን ማንሳታቸውን ቃልም እንደተገባላቸው ገልጸው ነበር። ዛሬ እንግዲህ በተለያዩ መገናኛ ብዙሀን የተጠቀሱት የሚድሮክ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳውም ጠቅላይ ሚኒስትሩን አመስግነዋል። ስለዚህ ይሄ የጠቅላይ ሚኒስትሩ ጥረት ውጤት ነው ማለት እንችላለን አይደለም? አቶ ንጉሱ። አዎ በሚገባ እንግዲህ ምንድን ነው ጠቅላይ ሚኒስትሩ በዚህ የለውጥ ሂደት ውስጥ ከነበሩት ጉዳዮች በሀገር ውስጥም ከሰብአዊ መብት አያያዝም ጋር ተያይዞ በርካታ እስረኞች እንዲፈቱ ያደረገ መሆኑን ይሄ ደግሞ በመንግስትም በድርጅትም በዚህ በለውጡ ሂደት ውስጥ ተቀምጦ የነበረ መሆኑን የምናስታውሰው ነው። ቅድም እንዳልኩት በተመሳሳይ ሁኔታ እሳቸውን በተመለከተም እንደዚሁ ስራ በጀመሩበት ጊዜ ጥረት እንደሚያደርጉ ቃል ገብተዋል። ይሄን ክትትል ሲያደርጉ ቆይተዋል እና የእሳቸው ጥረት እና እንቅስቃሴ አሁን ለተደረሰበት ውጤት ከፍተኛ አስተዋጽኦ ያለው መሆኑ ያው የኢትዮጵያም ሕዝብ የሚያውቀው ነው እና በዚህ መልክ ማየት ይቻላል። ዛሬ ከእስር የተፈቱት ሼህ መሐመድ ሁሴን አሊ አሙዲ መቼ ወደ ኢትዮጵያ እንደሚመለሱ እስካሁን በይፋ የወጣ መረጃ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ